ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ የካቲት 6 2011 ዓ ም ምሽት ዝግጅታችን ጀመረ። ጤና ይስጥልን። እንደምን አመሻችሁ። አስተናጋጆቻችሁ አዲሱ አበበና ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተ ነን። የኮምቦልቻ ጉምሩ ጽህፈት ቤት የ46 ሚሊዮን ብር ህገወጥ ንግድ ሸቀጣ ሸቀጥ የያዘ የሲጋራና ይሄ ሺሻ ተጠቃሚ ይሆነ ያለው አብዛኛው ወጣት አምራቹ የህብረተሰባችን ክፍል ነው። አምራቹ የህብረተሰባችን ክፍል በእነዚህ ጉዳዮች ላይ ተጠምዶ ሱሰኛ ሆኖ ህብረተሰብ ላይ ሸክም እንዲሆን ይሆነ ያለው የጽህፈት ቤቱ ስራ አስኪያጅ አቶ ሰማ እንዳውድ ናቸው። በአብይ ርዕስ ዘገባ አለን። የሰዓቱን ዋና ዋና የዓለም ዜና አዲሱ ያሰማናል። ቅድም ሲል የገለጥ ነው በምስራቃዊ አማራ አካባቢዎች የተስፋፋው የኮንትሮባንድ እንቅስቃሴ፣ እንዲሁም ደግሞ ትላንት በቦረና ዞን ሚዮ ወረዳ በኢትዮጵያ መከላከያ አባላት ተተኩሶ ነዋሪዎች በተነገራቸው ጥይት ሁለት ሙሽሮችና ሶስት ሰዎች መገደላቸው ፕሬዚዳንት ትራምፕ ምናልባት ለሜክሲኮ ዩናይትድ ስቴትስ አጥር ግንባታ የጠየቁትን ገንዘብ ባያገኙም የስራ ማቆም እንደማይኖር መግለጻቸው በዜና ውስጥ ተካተዋል አመሰግናለሁ አዲስ አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችኋለን በምስራቃዊ አማራ አካባቢዎች በኮንትሮባንድ እንቅስቃሴ እየተስፋፋ መሆኑ ተገልጧል። ባለፉት ስድስት ወራት ብቻ ከ46 ሚሊዮን ብር በላይ የሚገመቱ የተለያዩ ሸቀጣሸቀጥና ቁሳቁሶችን መያዛቸውን የኮምቦልቻ ጉምሩክ ጽህፈት ቤት አስታውቋል። ከተያዙ ሸቀጦች መካከል ሲጋራ፣ ሺሻና የሺሻ እቃዎች፣ የምግብና መጠጥ ውጤቶች፣ አልባሳትና ሌሎችም እንደሚገኙበት ሪፖርተሮቻችን ዘግበዋል። በመጽሔት ላይ ተጨማሪ ዘገባ ይኖራል። ትናንት በቦረና ዞን ሚዮ ወረዳ በኢትዮጵያ መከላከያ አባላት ተተኩሱ ሲሉ ነዋሪዎች በተነገራቸው ጥይቶች ሁለት ሙሽሮች እና ሶስት ሰዎች መገደላቸውን ነዋሪዎች ተናግረዋል። የድርጅታቸው ታጣቂዎች በሰላም ከህዝብ ጋር እንዲቀላቀል የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ይብሳ ጥሪ አቅርበዋል። ሊቀመንበሩ ጥሪያቸውን ያሰሙት አባገዳዎች ያደረጉትን ጥሪና የድርጅቱ አመራር ያስቀመጡትን ውሳኔ በመከተል መሆኑ ታውቋል። በደቡብ ክልል አላባ ቁሊቶ ከተማ ሰባት የፕሮቴስታንት አብያተ ክርስቲያን አውድመዋል ያላቸውን ከአርባ በላይ ግለሰቦች ፖሊስ ማሰሩን አስታውቋል። በሃይማኖት መካከል ግጭት በመፍጠር አካባቢውን ለማወቅ ሆን ተብሎ ታቅዶ የተፈጸመ ነው ብሏል። ፖሊስ አብያተ ክርስቲያኑን መልሶ ለማቋቋም እንቅስቃሴ የተጀመረ መሆኑ የታወቀ ሲሆን የከተማው ህዝብ የጎለበተ አብሮ የመኖር እሴት ያለው ነው ያሉ የከተማይቱ ነዋሪዎች በሃይማኖትና በማንነት ግጭት ውስጥ እንደማይገባ ህዝቡ ተናግረዋል። በመጽሔት ተጨማሪ ዘገባ አለን። የኢትዮጵያዊ ጠቅላይ ፍርድ ቤት አቶ ኢሳያስ ዳኛው ከእስር እንዲለቀቁ ትዕዛዝ መስጠቱን የኢትዮጵያ መገናኛ ብዙኃን ዘገቡ። ፍርድ ቤቱ ቀደም ሲል እስረኛው በመቶ ሺ ብር ዋስትና እንዲለቀቁ አዞ እንደነበር፣ ነገር ግን ፍርዱ በይግባኝ ታግዶ እንደቆየ አሁን የቀደመው ብይን ተግባራዊ መሆኑን ነው ትናንት መወሰኑንም ዘገባዎች ያመለከቱት። ጠቅላይ አቃቤ ሕግ ይግባኝ ጠይቆ ፍርድ ቤቱ አስር ቀን እንደፈቀደ ታውቋል። የሶማሊያ መንግስት ለውጭ አገር የከርሰ ምድር ዘይት ብዝበዛና ልማት ኩባንያዎች በዚህ በያዝነው ዓመት ዘይ የዘይት ፍለጋ ፈቃድ ለመስጠት ዝግጁ መሆኑን አስታወቀ። ተቃዋሚዎች ግን ዘርፉን የሚገዛ ሕግ ሥራ ላይ እስኪውል ድረስ ፈቃዱ እንዲዘገይ ይፈልጋሉ። የሶማሊያ መንግስት ባቀደው መሠረት ፈቃዱን የሚሰጥ ከሆነ የዘይት ፍለጋው በጋራድና ኪስማዮ ከተሞች መካከል የሚካሄድ እንደሚሆንም ታውቋል። በከርሰ ምድር ዘይት ፍለጋው ላይ ለመሰማራት የሚሹ የውጭ ሀገሮች ኩባንያዎች ጥያቄዎቻቸውን በዘጠኝ ወራት ማለትም በአውሮፓ የዘመን አቆጣጠር እስከ መጪው ማርች ሰባት እንዲያቀርቡና መልሱንም ወዲያው እንደሚያገኙ የሶማሊያ መንግስት አስታውቋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ፕሬዚዳንት ዶናልድ ትራምፕ በዩናይትድ ስቴትስ እና ሜክሲኮ ድንበር ላይ አጥር ለማቆም የጠየቁት የገንዘብ ወጪ ክርክር አብቅቶ የፌዴራል መስሪያ ቤቶች ከፊታችን አርብ ጀምሮ ዳግመኛ እንዳይዘጉ የሚያደርገውን ሰነድ ይፈርማሉ ተብሎ እንደሚጠበቅ ተገለጠ። የምክር ቤት አባላቱ በትናንት ውለት ምንም እንኳ ፕሬዚዳንቱ የጠየቁትን አምስት ነጥብ ሰባት ቢሊዮን ዶላር ባይፈቅድም አነስተኛ ገንዘብ እንደሚፈቅዱ በመሠረተ ሀሳብ መስማማታቸው ይታወሳል። ፕሬዚዳንቱ ትናንት በተናገሩት ቃል ያን ስምምነት ባይቀበሉትና ባይወዱትም መስሪያ ቤቶቹ ዳግመኛ እንዲዘጉ ግን አላደርግም ብለዋል። ፕሬዚዳንቱ ሰነዱን ይፈርሙ አይፈርሙ መናገር የሚቻለው ምክር ቤቱ የሚሰጠውን የገንዘብ አቅም ካየን በኋላ ይሆናል ሲሉ የዋይት ሀውስ አፈ ቀላጤዋ ሳራ ሳንደርስ ትናንትና አሁኑ መናገራቸው ይታወሳል። ባለፈው ጊዜ ፌዴራል መስሪያ ቤቶች በከፊል ተዘግተው የቆዩት ለ35 ቀናት መሆኑ አይዘነጋም። የቬኔዙዌላው የፖለቲካ ቀውስ ዩናይትድ ስቴትስንና ሩሲያን እያፋጠጠ ነው። ዩናይትድ ስቴትስ በላቲን አሜሪካ ሀገሮች የውስጥ ጉዳይ ጣልቃ እየገባች ነው ስትል ሞስኮ ትከሳለች። የቬኔዙዌላ ዜጎች ግን የተለየ አስተያየት አላቸው። ኢጎር ሲከኔንካ ከዋሽንግተን ያጠናቀረው ዘገባ አለ። እንደዚሁም አልቫሮ አልጌራ ከካራካስ ዘግበዋል። ሁለቱ ያጠናቀሩትን ዘገባ ሰሎሞን ክፍሌ ጨምቆ ያቀርበዋል። ዩናይትድ ስቴትስና ሌሎች በርካታ ሀገሮች ህገወጥ ሲሉ ጠርተው እውቅና የሰጡት ለተቃዋሚው መሪ ለሁዋን ጎይዶ ቢሆንም የክሬምሊን ባለሥልጣናትና የሩሲያ መንግሥት መገናኛ ብዙሃን ግን የቬኔዙዌላ ሕጋዊ ፕሬዝደንት ናቸው የሚሉት ኒኮላስ ማዱሮን ነው። የሩሲያ መገናኛ ብዙሀን ጸረ ማዱሮ ሰልፈኞችን በዩናይትድ ስቴትስ ገፋፊነት የወጡ ጽንፈኞች ሲሉ ጠርተዋቸዋል። ካራካስ ከተማ አውራ መንገዶች ላይ የወጡ የቬኔዙዌላ ዜጎች ግን ተቃውሞው ከረጅም ጊዜ የድህነት ኑሮ በኋላ የተቀሰቀሰ አገር በቀል እንቅስቃሴ መሆኑን ይናገራሉ። በማዱሮ ሶሻሊስት ብልሹ አስተዳደርና ሙስና ሳቢያ መባባሱንም ያስረዳሉ። የሩሲያ መንግሥትና የክሬምሊን ደጋፊ ታዛቢዎች የቬኔዙዌላውን የጎዳና ተቃውሞ የሚያነጻጽሩት በቅርቡ በሊቢያና ኡክራይን ከተካሄዱ ሕዝባዊ ዐመጾች ጋር ነው። ለዚህም ዩናይትድ ስቴትስ የምትቃወማቸውን መንግሥታት ለመጣል የምታደርገው ሌላ ሙከራ ነው ሲሉ ይከሳሉ። የሩሲያው ውጭ ጉዳይ ሚኒስትር ሴርጌይ ላቭሮቭ ዩናይትድ ስቴትስ የማይስማሟትን መንግስታት ለመገልበጥ በምታደርገው ሙከራ ቀጥላለች። ይህም በላቲን አሜሪካና ሌሎች የዓለም ሀገሮች ቅድሚያ ሰጥታ የምታከናውናቸው ተግባራት ናቸው ብለዋል ሴርጌይ ላቭሮቭ። በቬኔዙዌላ ቢሊዮኖች ዶላር ያፈሰሰው ክሬምሊን ፕሬዚደንት ኒኮላስ ማዱሮን መርዳቱን ቀጥሏል። ሁኔታውን በማባባስ ዋሽንግተንን ይከሳል። በጽንፈኝነት የሚወነጅላቸው የቬኔዙዌላ የተቃውሞ ሰልፈኞች ግን የሁከቱ ምክንያት በዋጋ ንረት ሳቢያ ስጋ ከሀገሪቱ ጠፍቷል፣ ይህም ከዚህ ቀደም ታይቶ ያልታወቀ ነገር ነው ብለዋል። በአንድ ወቅት በላቲን አሜሪካ ሀብታም የነበረችውን ቬኔዙዌላን ዛሬ ለድህነት ያበቃት የማዱሮ ሶሻሊስት አስተዳደር ነው ሲሉም ያስረዳሉ። በዩናይትድ ስቴትስና በፖላንድ የተስተናገደና በመካከለኛው ምስራቅ ላይ ያተኮረ አንድ ዓለም አቀፍ ጉባኤ ትናንት ረቡዕ ወርሶ ውስጥ ተካሄደ። ይህ ጉባኤ ስለ ምን ጉዳይ እንደሚነጋገር ግልጥ የሆነ ፕሮግራም ስለሌለ ብዙዎችን ጥርጣሬ ውስጥ ከትቷል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ቀደም ባለ አስተያየታቸው የጉባኤው ትኩረት ኢራን መሆኗን ተናግረው ነበር። አዘጋጆች ግን አጀንዳውን ሰፋ በማድረግ በእስራኤልና በፍልስጤማውያኑ ዝግብ ዙሪያ እንዲሁም ሶሪያና የመንን እንደሚያካትት ተናግረዋል። የሳዑዲ አረቢያው አልጋወራሽ ልዑል ሙሐመድ ቢን ሳልማን የፊታችን ቅዳሜ ፓኪስታንን ለመጀመሪያ ጊዜ ይጎበኛሉ። ያኔም ግምቱ 20 ቢሊዮን የሆነ የመዋለ ንዋይ ስምምነት ይፋ እንደሚያደርጉ አንድ ከፍተኛ ባለሥልጣን ለቪኦኤ ገልጸዋል። ይህ ያልተጠበቀ የሳዑዲ አረቢያ መዋዕለንዋይ ፍሰት በጠቅላይ ሚኒስትሩ ኢምራን ኻን አመለካከት በኢኮኖሚ ቀውስ የተወጠረውን የፓኪስታን መንግሥት ካዝና ዳጎስ የሚያደርግ መሆኑ ተገልጿል። ከዚህም ሌላ ይህ የሳዑዲ አረቢያ መነሳሳት ሌሎች ዓለም አቀፍ መዋዕለንዋይ አፍሳሾች ፊታቸውን ወደ ፓኪስታን እንዲመልሱም ያበረታታል ተብሏል። ለዜና የተያዘው ሰዓት አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርስ በ25 ሜትር ባንድ በ1240 ኪሎ ሄርስ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የዛሬ ረቡዕ የካቴት 6 2011 ምሽት ፕሮግራም ነው። ሜሪላንድ ላይ የተቋቋመው የኢትዮ አሜሪካውያን የንግድ ምክር ቤት የፊታችን እሁድ የምረቃ ጉባኤውን ያካሂዳል። ሁለተኛው ዓላማችን ችግሮችን ባይኖሩም እንኳን ሁሉም የንግድ ድርጅቶች የበለጠ ውጤታማና ትርፋማ ሆነው የሚያድጉበትን የሚስፋፉበትን መንገድ ለመቀየስ ጭምር ነው። ትልቁ ነገር አንድነታችን ነው። ቀጥሎ ደግሞ ጥንካሬያችን። በገቨርንመንት በኩል ያለው ነገር ተሰሚነት የመኖር ሀይል ይኖራል። የንግድ ምክር ቤቱ ጊዜያዊ ቦርድ ፕሬዝዳንት አቶ አወቀ ስመ ወርቅና የሂሳብ ኃላፊዋ ወይዘሮ ሰላማዊ ተፈራ ናቸው የተሰሙት። በምሽቱ ዝግጅት ይዘናል፣ ተከታተሉን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በምስራቃዊ አማራ አካባቢዎች የኮንትሮባንድ እንቅስቃሴ እየተስፋፋ መሆኑ ተገልጧል። ባለፉት ስድስት ወራት ብቻ ከ46 ሚሊዮን ብር በላይ የሚገመቱ የተለያዩ ሸቀጣ ሸቀጥና ቁሳቁሶች መያዙን የኮምቦልቻ ጉምሩክ ጽሕፈት ቤት አስታውቋል። ከተያዙት ሸቀጦች መካከል ሲጋራ፣ ሺሻ፣ እና የሺሻ እቃዎች፣ የምግብና መጠጥ ውጤቶች፣ አልባሳትና ሌሎችም እንደሚገኙበት ሪፖርተራችን መስፍን አራጌ ከደሴ ዘግቧል። ለወትሮ ከውጭ ሀገራት ጋር ቀጥተኛ የድንበር ግንኙነት የሌለው ምስራቃዊ የአማራ ክፍል በኮንትሮባንድ ንግድ መተላለፊያነት እምብዛም የተጋነነ ስም አልነበረውም። አሁን ግን በስድስት ወራት ብቻ በአንድ ዓመት ከሚመዘገበው በጥፍ የጨመረ ቁሳቁሶች በኮንትሮባንድ ተይዘዋል። ከኮምቦልቻ ጉምሩክ ቅርንጫፍ ጽሕፈት ቤት የተገኘው መረጃ እንደሚያመለክተው በስድስት ወራት ብቻ የተያዙት ቁሳቁሶች ባለፈው በጀታ ዓመት በ12 ወራት ውስጥ ከተያዘው በ21 ሚሊዮን ብር ብልጫ አለው። አብላጫውን ቁጥር የሚይዘው ለጉዳት የሚዳርጉ ሱስ አስያዥ የሲጋራና የሺሻ ቁሳቁሶች መሆናቸው ደግሞ ችግሩን ውስብስብና አሳሳቢ ያደርገዋል። የቅርንጫፍ ጽሕፈት ቤቱ ስራ አስኪያጅ አቶ ሰማን ዳውድ አካባቢያችን ባለው ነባሪያ ሁኔታ የሲጋራና ሺሻ ተጠቃሚ ይሆን ያለው አብዛኛው ወጣት አምራቹ የህብረተሰባችን ክፍል ነው። አምራቹ የህብረተሰባችን ክፍል በእነዚህ ጉዳዮች ላይ ተጠምዶ ሱሰኛ ሆኖ ህብረተሰብ ላይ ሸክም እንዲሆኑ ይሆን ያለው ኮንትሮባንድ ምክንያታዊ ትውልድ እንዳይፈጠር አገራዊ መረጋጋት እውን እንዳይሆን ድብቅ ዓላማ ያነገቡ የጸረ ሰላም ኃይሎች የገቢ ምንጭ እንደሆነም አክለው ያስረዳሉ። አንዳንድ ጥናቶች እንደሚያመለክቱት አሁን ለኢትዮጵያዊ አከፋፋይ ኮንትሮባንዱ የሚደርሰው በነጻ ከውጭ ይመጣል። በነጻ ከመጣ በኋላ ምንድነው ኢትዮጵያ ውስጥ ያለው የኮንትሮባንድ አከፋፋይ ለሚቀጥለው አካል ሲያስተላልፍ ግማሽ አስከፍሎ ሶስተኛው ወገን ደግሞ ምን ያደርጋል? ሙሉ አስከፍሎ ነው ሌሎች የሚያከፋፍለው። ከዛ በኋላ ምን ይሆናል? ይቹ ገንዘብ ሶስተኛው ሰው እየሰበስብና የራሱን ትርፍ አስቀምጦ ወደ ሁለተኛው ሰው ሲያስተላልፍ ምንድን ነው የነበረበት እዳ በሙሉ ይከፍላል። ሁለተኛው ሰው ምን ያደርጋል? እዛ ቦርደር ያለው ያቺን ገንዘብ የራሱን ድርሻ ያስቀረና ወደ ውጭ የምትወጣዋን ከዚህ ከሀገር ውስጥ ከብላክ ማርኬት ወደ ዶላር ትቀየራለች። ወደ ዶላር ትቀየርና ያቺ ዶላር ትወጣለች ማለት ነው። ይሄው ምን ያክል የነዚህ ሰዎች የፋይናንስ ምንጭ ነው የሚባለው ዝም ብሎ አይደለም። የቅርንጫፍ ጽሕፈት ቤቱ ሪፖርት እንደሚያስረዳው ከሲጋራና ሺሻ ምርቶች በተጨማሪ ጊዜያቸው ያለፈባቸው የምግብና መጠጥ ውጤቶች በስፋት ተይዘዋል። ሆኖም የቁጥጥሩን መረብ አልፈው ወደ ሕዝብ የሚገቡት ምግብና መጠጦች በትውልድ ጤና ላይ ተጽዕኖ እያሳደሩ መሆናቸው ይነገራል። ላልተለመዱ በሽታዎች መስፋፋት መንስኤ ከሚሆኑ ምክንያቶች ውስጥ አንዱ ሊሆን እንደሚችልም በወሎ ዩኒቨርሲቲ የውስጥ ደዌ ሕክምና ትምህርት ክፍል ረዳት ፕሮፌሰር እና የውስጥ ደዌ ሕክምና ስፔሻሊስቱ ዶክተር እሸቱ ሰይድ ያስረዳሉ። ተላላፊ ያልሆኑ በሽታዎች የምንላቸው እንደ ደም ግፊት፣ ስኳር እንዲሁም ደግሞ በጉልህ ሁኔታ እየተገኙ ያሉ አንዳንድ የካንሰር አይነቶችን አግባብ ከሌላቸው የምግብም ሆነ የመጠጥ እንዲሁም የመድኃኒት ይዞታዎች ጋር ተያይዘው ሊከሰቱ የሚችሉበት ሁኔታ አለ። በተለያዩ ኬሚካል ሂደት የሚፈጠር ጊዜያዊ የሆነ መርዛማ የሆነ ባህር ሊፈጥሩ ስለሚችሉ የምግብነት፣ የመጠጥነት ኢቨን የመድኃኒትነት ይዘት ያላቸው ነገሮች በሙሉ ጊዜያዊ የሆነ መመረዝ ሊያመጡ ይችላሉ። ህጋዊ የንግድ ፈቃድ ይዘው ህጋዊነታቸውን በሽፋንነት በመጠቀም በህገ ወጥ ንግድ እንቅስቃሴ ላይ የሚሰማሩም እንዳሉ ስራ አስኪያጁ ማሳያ ያጣቅሳሉ። አስመጪ ነው እኛ መረጃ ደረሰን እና ተያዘ ግለሰቡ ሰው እኔ በህጋዊ መንገድ ወደ ሀገር ያስገባሁት ነው ህጋዊ ዲክላራሲዮን ያለኝ ሰነድ ያለኝ ሰው ነኝ። ስለዚህ እቃይ ልያዝ አይገባም ለምን ያዛችሁት ብሎ መዋከር እያሉ ከዛ በኋላ አለኝ የሚሉትን ወደ ሀገር ውስጥ ያስገቡበትን ሰነድ አቀረቡ። እነዛ ሰነዶች ስንመረምር በህጋዊ መንገድ ያስገቡት ምርት ጋር በሞዴልም ተመሳሳይ ነው። በስሪት ሀገርም ተመሳሳይ ነው። ስለዚህ ምርመራ ስናካሄድ 2017 ዘጠነኛ ወር ላይ እቃውን አስገብተዋል። ወደ ሀገር ውስጥ ገብቶ ሰው የዚህ እቃ የስሪት ዘመን ከ2017 ዘጠነኛ ወር በፊት ነው የሚሆነው። እቃው ላይ ያሉትን ሌብሊንጎች ስናይ ይህንን አብረን አይተናል። ስለዚህ የዚህ እቃ የስሪ ዘመን መቼ ነው የሚለውን ቼክ አደረግ። ቼክ ስናደረግ ምንድን ነው የተገኘው? ሰውየው አስገባሁት ያለው እቃ ዘጠነኛ ወር 2017 ነው። የእቃው ፕሮዳክሽን ዴት አሁን ደግሞ የተያዘው ቹ ለተያዘው እቃ ስድስተኛው ወር 2018 ነው። እቃው ከመመረቱ ከስድስት ወር በፊት ነው ማለት ነው የመጣው። እቃው ከመመንዴት እቃ ያልተመረተ እንዴት ወደ ሀገር ውስጥ ይገባል? ህገወጥ ንግድ ህጋዊ ነጋዴዎችን ከገበያ እያስወጣ፣ አገራዊ ጥቅሙን እየጎዳ፣ የህዝብ ጥያቄዎች ምላሽ እንዳያገኙ ምክንያት ስለሆነ ሁሉም ሊከላከለው ይገባል ሲሉ ስራ አስኪያጁ ጥሪ አስተላልፈዋል። የባለድርሻ አካላት የተቀናጀ ስራ ለመኖር በህግ አስፈጻሚው ላይ የሚስተዋለው የቁርጠኝነትና የሥነ ምግባር ችግር በቀጠናው እየተንሰራፋ ላለው ህገወጥ ንግድ ምክንያት ነው የሚሉት ደግሞ የክልሉ ፖሊስ ኮሚሽን ኮሚሽነር ዘላለም ልጅ አለም ናቸው። ምክንያቱን ለይቶ ማውጣት ከተቻለ መፍትሄ ለመውሰድ ምን አቃተ? ኮሚሽነሩ ምላሽ አላቸው። በአንድ ተቋም የሚፈጥም ራሱን የቻለ ኢንስቲቱሽናል የሆነ ተቋም አለመኖሩ አንድ ችግር ነው። ምክንያቱ ቢሮ አለ፣ ገቢዎችና ጉምሩክ አለ፣ ፌዴራል ፖሊስ አለ፣ የክልል ፖሊስ አለ፣ ሌሎችም የሚመለከታቸው አካላት አሉ። ይሄ በኮሚቴ የሚሰራ ከመሆኑ ጋር ተያይዞ ስራውን ውጤታማ ላለማድረግ እና የሚታዩ ችግሮችን ላለመፍታት እንደ አንድ ምክንያት መውሰድ ይቻላል። ከዛ ውጭ ግን የተለያዩ እቅዶችን አቅደን በመስራት እንቅስቃሴ ተሞክሯል። ፕላስ ደግሞ ክልላችን አሁን ያለበት እና የነበርንበት የጸጥታ ሁኔታ በራሱ አንድ ኢምፓክት አለው። በሌሎች የጸጥታ ስራዎች፣ በሌሎች የህግ ማስከበር ስራዎችም የመጠመር የጸጥታ ኃይላችን እንዲህ አይነት ሁኔታዎች ይኖራሉ። ኮንትሮባንድ የተደራጀ ቡድናዊ ሌብነትና ወንጀል በመሆኑ ይህን የተደራጀ ኃይል ለመመከት በተለይ የጸጥታ ኃይሉ በግብአትና በስልጠና መታገዝ እንዳለበት የደቡብ ወሎ ዞን ፖሊስ መምሪያ ኃላፊ ኮማንደር ጌትነት ሽፈራው አሳስበዋል። አሜሪካ ድምፅ ሬዲዮ መስፍን አድራጌ ነኝ ከደሴ ከአሜሪካ ድምፅ መጽሔትን ነው የምትከታተሉት የሰማችሁት የዕለቱን አበይ ርዕስ ነበር የትንታኔ መጽሔቱ ደግሞ ይቀጥላል ትናንት በቦረና ዞን ሚኦ ወረዳ በኢትዮጵያ የመከላከያ አባላት ተተኮሱ ሲሉ ነዋሪዎች በተናገሯቸው ጥይቶች ሁለት ሙሽሮችና ሦስት ሰዎች መገደላቸውን ነዋሪዎች ተናግረዋል። በተኩሱ ሌሎች ሁለት ሰዎች ላይ መጠነኛ ጉዳት እንደደረሰባቸው ተገልጿል። የሳሮ ጉቶ ሚኦ ወረዳ የመንግሥት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ ግድያው መፈጸሙን አምነው ጉዳዩ እየተጣራ መሆኑን ገልጸዋል። ገልሞ ዳዊት ከናይሮቢ ተጨማሪ ይዟል። ትላንት ምሽት አንድ ሰዓት ተኩል አካባቢ ቦረና ዞን ሚያ ወረዳ እዲሎላ በምትባል ከተማ የኢትዮጵያ መከላከያ ኃይል አባላት በከፈቱት ተኩስ አምስት ሰዎች መገደላቸው ታውቋል። አንድ ስማቸው እንዲጠቀስ ያልፈለጉ የዲሎላ ከተማ ነዋሪ የተከሰተውን ሁኔታ እንዲህ አብራርተዋል። በመጀመሪያ ሴቷን ሙሽራ ይዘው ወደ ልጁ ቤት በሞተር ቢስክሌት እየሄዱ ነበር የመከላከያ ኃይልም እዚያው በከተማዋ ሰፍሮ ነበር። እንዲያቆሙ ሲነግሯቸው ልጆቹ ሞተር ቢስክሌቱን አላቆሙም። ከዚያ ተኮሱባቸው። ሙሽሮቹን ከሚዛቸው ጋር እዚያው ገደሏቸው። የሦስት ሰው ሕይወት እንዲህ ነው ያለፈው። በመቀጠልም በከተማ ውስጥ የሄዱ በነበሩ ሰዎች ላይ ተኩሰው በአጠቃላይ የአምስት ሰዎች ሕይወትን ቀጠፉ። ከተገደሉት አምስት ሰዎች በተጨማሪም ሌሎች ሁለት ሰዎች ጉዳት እንደደረሰባቸው እኚሁ ነዋሪ አክለው ገልጸዋል። ግድያውን ፈጽመዋል የተባሉት የመከላከያ አባላት ለተጎጂዎቹ ሰው እንዳይደርስላቸው ባያግዱ ኖሮ ሕይወታቸውን መታደግ ይቻል ነበር ብለዋል። የተገደሉት ሙሽሮች ኮቶላ ጀልዴሳ እና ሚስቱ ጭቁሊ ሲሆኑ አብራቸው የነበረው ሚዜ ከረዩ ቦሩ ጅሎ፣ ሌላኛው ሟች ጀልዴሳ ዋቆ ሲሆኑ አምስተኛው ሰው እስካሁን ስሙ ያልታወቀ ሰው መሆኑን እኚሁ የዲሎላ ነዋሪ ተናግረዋል። ጃርሱ ጀልዴሳ የወንዱ ሙሽራ ኮቶላ ጀልዴሳ ወንድም ነው። ስለ ወንድሙ አሟሟት ሲናገር እንዲህ ይላል። አሁን ፉራ የሆኑዳን ከሰርግ እየገባ በነበረበት ወቅት ነው የገደሉት እንጂ ሌላ ምንም ወንጀል የለበትም። በመጀመሪያ እኛ በስልክ ነው የተነገረን። ለሰርግ የወጡ ልጆች ተገለዋል ብለው ነገሩን። ደውለን ለማረጋገጥ ስንሞክር ስልካቸው አይሰራም ነበር። ደግሼ በሰርጉ ለመደሰት ሳስብ ወንድሜ እንዲህ ሕይወቱ ሲያልፍ በጣም ነው የማዝነው። እናቴን በጣም አዝናለች። መናገር አልችልም። አሁን በተኩሱ የመቁሰል አደጋ የደረሰባቸው ሁለት ሰዎች ወደ ያቤሎ ሆስፒታል መላካቸውም ታውቋል። ነዋሪዎች በከተማዋ የነበሩ የመከላከያ አባላት ሙሽሮች ላይ ከተኮሱ በኋላ ተጎጂዎች እርዳታ እንዳያገኙ መከልከላቸውን ይናገራሉ። የሚወረዳ ጤና ጣቢያ የጤና ባለሙያ ዳዊት ጉርሞም ይህንኑ ነው የሚያረጋግጡት። እውነት ነው። ለምሳሌ ሴቷ ልጅ እግሯ ላይ ነበር የተመታችው። በጊዜ ደርሳ ሕክምና ብታገኝ ኖሮ ህይወቷን ማትረፍ እንችል ነበር። እነሱ ግን ሁለት ሰዓት አቆይተው ነው ያመጧቸው ከሞቱ በኋላ። አቶ ሳርጉቴ የሚዮ ወረዳ ኮሚኒኬሽን ቢሮ ኃላፊ ናቸው። ግድያው በእርግጥ መፈጸሙን ተናግረው የወረዳው አስተዳደር ስለ ግድያው የመከላከያ ኃይል አዛዦችን ማብራሪያ በመጠየቅ ላይ መሆኑን ገልጸዋል። ማሊፍ ንታዋ ሰበቢ ኩራፍ ማ ን ገንሲሳ ዱብምኑ ኑቀራ ዱራንዩ ጅኑ ባዩነይሄ ለምን ይሆናል ብለን በአካባቢው ያሉ የመከላከያ ኃይል ጠይቀን ነበር። የሰጡን መልስ እኛ ከላይ ትእዛዝ ተሰጥቶን ነው የሀገር ደህንነት ለመጠበቅ ነው የመጣ ነው። በተለያየ ቦታ ሕግ ለማስከበር ስንንቀሳቀስ በሞተር ቢስክሌት ጉዳት ያደርሱብናል። ይህንን እየተከታተል በነበርንበት ወቅት እነኚህ ሰዎች መጥተው ገቡብን የሚል መልስ ይሰጣሉ። እነሱ የሚሉት እንግዲህ ይሄ ነው። በሞያሌ አካባቢ ያሉ የመከላከያ ኃይል አዛዦች መጥተው በማጣራት ላይ ናቸው። አቶ ሳረው አክለው ግድያውን የፈጸሙ የመከላከያ ኃይል አባላት ማንነት እንዳልተገለጸ ተናግረዋል። የአካባቢው ነዋሪዎችም ግድያውን የፈጸሙ ለሕግ እስኪቀርቡ የሟቾቹን አስከሬን ከሚወረዳ ጤና ጣቢያ እንዳልወሰዱ አቶ ሳረው ገልጸዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ቀደም ሲልም በትናንቱም ዜናችን እንደገለጽ ነው የድርጅታቸው ታጣቂዎች በሰላም ከህዝቡ ጋር እንዲቀላቀሉ የኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ጥሪ አቅርበዋል። ሊቀመንበሩ ጥሪያቸውን ያሰሙት አባገዳዎች ያደረጉትን ጥሪና የድርጅቱ አመራር ያስቀመጠውን ውሳኔ በመከተል መሆኑም ታውቋል። ታጣቂዎቹም በመጪው ሳምንት ከየካቲት 12 እስከ 14 ከፊታችን ማክሰኞ እስከ ሐሙስ ባሉት ሦስት ቀናት በአባገዳዎች እየተመራ በተመደበላቸው ቦታ እንደሚያርፉ ተገልጧል። ሙክታር ጀማል ነው ከአዲስ አበባ ዝርዝሩን ይላከልን። ወደ ተለያዩ 22 ወረዳዎች የሚሰማራው በአባ ገዳዎች የሚመራው የእርቅ ኮሚቴ እስከ ወረዳ መዋቅር ከተደራጀው ኮሚቴ ጋር በመሆን ለጦር አቀባበል እንደሚያደርግለት ተገልጿል። የኦነግ ሊቀመንበር አቶ ዳውድ ኢብሳም ጦሩ የአባ ገዳዎችን መመሪያ በመቀበል በሰላም እንዲገባ መመሪያ አስተላልፈዋል። ሂደቱ በመጨረሻ ደረጃ ላይ ስለደረሰ አሰማራን፣ መረቅልን ብለውን የጠሩኝ እና ስለዚህ እኛም እንመርቃቸዋለን፣ እናሰማራቸዋለን። ስምሪታቸው እንዲሳካም የኦሮሞ ነጻነት ግንባር ጦር እነሱ በሚሰጡት መመሪያ አገባባቸውንም ሆነ የትጥቅ አፈታታቸውን እነሱ በሚያስቀምጡት መርህ በመቀበል ወደሚያሰማሯችሁ መንገድ እንድትሰማሩ ጥሪ ያቀርባለሁ። በራን ንጉስ ማውሮሞስ በመንግስት በኩል ሂደቱ በሰላም እንዲጠናቀቅ እየተሰራ መሆኑን የገለጹት የኦሮሚያ ብሔራዊ ክልላዊ መንግስት ተወካይ አቶ ሞገስ ኤደኤ በበኩላቸው፣ መንግስት ጦሩን ለመቀበል አስፈላጊውን ዝግጅት ማድረጉንም የተናገሩት ራ እኛ ይህንን ጦር በመቀበል ወደ ስልጠና አስገብተን ህግና ስርዓቱን በጠበቀ መንገድ በህገ መንግስቱ ላይ ግንዛቤ አግኝቶ ከህዝብ ጋር በጉልበቱና በእውቀቱ ሰርቶ ኑሮውን እንዲቀጥል ቅድመ ዝግጅት ጨርሰናል። ዋን እነሳት የአቀባበል ሂደቱን በተመለከተ ለመገናኛ ብዙሃን መግለጫ የሰጡት የእርቅ ሂደቱ የቴክኒክ ኮሚቴ ተወካዮች አቶ ጀዋር መሐመድና አቶ በቀለ ገርባ የመከላከያ ሰራዊት መንገዱን በመክፈት ጦሩ በአባገዳዎች እና በሽማግሌዎች እየተመራ ወደ ወረዳዎቹ እየሄደ ይመዘገባል። ከዛ ወደ ተዘጋጀለት ስፍራ እንዲያምራ ይደረጋል ብለዋል። አቶ ጀዋር በማከልም ይህን ለማሳካት ከመከላከያ ሚኒስቴር ጋርም ስምምነት ላይ መደረሱን ተናግረዋል። አና ሁንድረቱ ኮሬ ዳብነ ጅራ ኮሬን አስራ ኤርገሙ ጅራ ከአስራ ኤርገሙሱም እስከ ወረዳ መዋቅር ድረስ ኮሚቴ አቋቁመናል። ከዚህ የሚላከው ኮሚቴ እታች ካለው ኮሚቴ ጋር ተዋቅሮ ከአባገዳዎችና ሽማግሌዎች ጋር በመጣመር አብሮ ይሰራል። ከዚህ የሚሄደው ኮሚቴ ደግሞ ራሱን የቻለ ደብዳቤ ስሙንና መታወቂያውን የሚገልጽ አንድ ላይ ተያይዞ አብሮት ይላካል። ወሪደይም ሁንዱምቱ ጠለያ ኦሪጂናለ መቃይሳኒ ከን መታወቃ ተካው መሳይሳኒ ወጅን ወልፈካቱ ቀበተኒት ከንደይበን የኦሮሞ ነጻነት ግንባር ተዋጊዎች ከየካቲት 12 እስከ የካቲት 14 ድረስ በተዘጋጀላቸው ቦታ የሚመዘገቡና አቀባበል እንደሚደረግላቸውም አቶ በቀለ ገርባ ተናግረዋል። ሕዝቡም ልጆቹን በሰላምና በፍቅር እንዲቀበል ኮሚቴውን በመወከል ጥሪ አቅርበዋል። ጆሌኩን ዶካን ወራንኩን አካ ወራነ ቦጂ የሜት ሰልፊና ደካ ገሉ ይንበርባል። ይህ ጦር እንደ ተማረከ ወታደር በውርደት እንዲገባ አንፈልግም። ማንም ቢሆን ማንም በዚህ መንገድ አቀባበል የሚያደርግ ከሆነ እኛ አንቀበልም። ወደ ሀገር መግባት ከቤተሰብ ጋር መቀላቀል ከህዝብ ጋር መገናኘት መልካም ነው ብለን እናስባለን። ማንም በውርደት እንዲያስተናግዳቸው አንፈልግም። ለእኛ ብለው ነው እዛ ጫካ ያሉት ለዚህ ህዝብ ብለው። ለዚህ ነው በዚህ መልክ እነሱን መቀበል የፈለግ ነው። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። አመሰግናለሁ ሙክታር ለዘገባው። ተከታዩ ዘገባ ወደ ደቡብ ክልል ይወስደናል። በሀላባ ቁሊቶ ከተማ ሰባት የፕሮቴስታንት አብያተ ክርስቲያን አውድመዋል ያላቸውን ከአርባ በላይ ሰዎች ፖሊስ ይዞ አስሯል። በሃይማኖት መካከል ግጭት በመፍጠር አካባቢውን ለማወቅ ሆን ተብሎ ታቅዶ የተፈጸመ አድራጎት ነው ብሏል ፖሊስ። አብያተ ክርስቲያኑን መልሶ ለማቋቋም እንቅስቃሴ መጀመሩ ታውቋል። ዮናታን ዘብዴዎስ ከሐዋሳ ተከታዩን ዘግበዋል። የሀላባ ዞን ሰላምነት ተመምሪ ኃላፊ አቶ አሌሞሎ ብሶ እንዳሉት ፖሊስ በወንጀሉ ተሳትፏል ያላቸውን ከአርባ በላይ ግለሰቦችን በቁጥጥር ስራ ውሏል። መርማሪት መዋቅረናል። ከአቃቤ ፖሊስ ከምርመራ ክፍል ላፊዎች፣ የዞኑ ፖሊስ ምርመራ ቡድን፣ ያ ቡድን ከሁሉም የእምነት ተከታዮች የተውጣጣ ነው፣ ከፕሮቴስታንት ከኦርቶዶክስ፣ ከሙስሊሙም ጭምር። ያ ምርመራት ዛሬን ድረስ እያጣራ ያለበት ሁኔታ አለ። ከትላንት ጀምሮ ወንጀለኞና ይህንን ነገር የጠነሰሱ እና ይህንን የእውቀት የሚጥልል በወጣቱ ለማስፈጸም የሞከሩ ሰዎችን የመለያ ስራ ተሰርቷል። ሶስት ብቻ ይቀራሉ እንጂ ዋና ዋናዎቹን አግኝተን በቁጥጥር ስር አውለናል። በዱራሜ ከተማ መስጂድ ላይ ጥቃት ደርሷል፣ ሼኩም ተገድሯል የሚል የተሳሳተ መረጃ ተከትሎ የተፈጸመ ጥቃት መሆኑን ነው ያብራሩት። በዚህ ምክንያቱም በከተማው የሚገኙ ሰባት የፕሮቴስታንት ቤተክርስቲያኖችና የማምለኪያ ስፍራዎች እንዲሁም ቁሳቁሶች በተደራጀ ሁኔታ የመቃጠል የማፍረስና የመሰባበር ወንጀል ተፈጽሞባቸዋል። የግል ጥቅም ለማግኘት ሲሉ በሃይማኖት መካከል ግጭት በመፍጠር ሆነ ተብሎ ታቅሮ የተፈጸመ ሴራ ነው ብለዋል። የከተማ ማህበረሰብ ወንጀል ሰርቷል ብሎ የሚጠረጥሩትን ግለሰብ ለፖሊስ በመጠቆም ሀላ ቁልፉን ወደምትታወቅበት መከባበርና ፍቅሯን እንዲመለሱም ኃላፊው ጠይቀዋል። እነዚህ ላይ የተሳተፉ አካላት ከህዝብ አይደበቅምና አሁንም የሚኖሩት በህዝብ ውስጥ ስለሆነ መንግስት ለሚወስደው እርምጃ ትልቅ ግብዓት ሊሆኑና ትግል ሊያደርጉ ይገባል። ለራሱ ሰላም ህዝብ ዘብ ሊቆም ይገባል። የሚል ሀሳብ ነው የሚኖረ ለኔ የከተማ ነዋሪ አቶ ኡስማን ከድር በበኩላቸው ያልተገባ ጥቅም የሚፈልጉ ግለሰቦች በህዝብ መካከል ልዩነት ለመፍጠር የፈጠሩት ችግር ነው ብሏል። አሁን ህዝቡ ችግሩን ለመፍታት በጋራ እንቅስቃሴ እያደረገ መሆኑን ተናግሯል። ወጣቶች የፖለቲካ ፍላጎት ይዘው ውከት ለመፍጠር የሚሯሯጡ ግለሰቦች መጠቀሚያ ከመሆን ራሳቸውን እንጠብቁና ምክንያታዊ መሆን አለባቸው ብሏል። አቶ ኡስማን የከተማው ህዝብ ሰላም እንዲኖር አንደኛ ማድረግ ያለበት ልጆቹ ለእንደዚህ አይነት ለፖለቲካ አጀንዳ እንዳይ ሰለቡ በጥንቃቄ መምከር አለበት፣ መያዝ አለበት። አንደኛ ልጆቹን፣ ሁለተኛ በዚህ አጀንዳ ሊሳተፉ የሚችሉ ሰዎችን። ካሁን በኋላ እንደዚህ አይነት ነገር እንዳይደገም ቀድሞ ሃላባ የፍቅር ከተማ ናት። ቤተ ክርስቲያን ሲገነባ ሙስሊሙ አብሮ ሲገነባ የመጣበትን እና መስጊድ ሲገነባ ክርስቲያኑ አብሮ ሲገነባ የመጣበትን እሴት ሊያጠፉ የሚችሉ አካላትን ሳይደብቅ በግልጽ ሊታገልና በመጠቋም። ስማቸው እንዲገለጽ ያልፈለጉ የከተማ ነዋሪ፣ ህዝቡን የማይወክሉ ውስን ግለሰቦች በማህበራዊ ሚዲያ ያሰራጩት ፕሮፓጋንዳ ያስከትለው ግጭት መሆኑን ገልጸው መልሶ ለማቋቋም በሁሉም የከተማው ህብረተሰብ እንቅስቃሴ የተደረገ መሆኑን ተናግረዋል። የከተማው ህዝብ የጎለበተ አብሮ የሚኖር እሴት ያለው እንጂ በሃይማኖትና በማንነት ግጭት ውስጥ እንደማይገባ የከተማ ነዋሪዎች ተናግረዋል። ይህን ጉዳይ የብሔር መልክ ምን እኛ አስይዘው ምንም ጉዳይ የለም። ባለድርሻ አካል ህዝቡን እያወያየ ነው። ህዝቡ ሰላማዊ ሴቱን ለምን መጠበቅ አቃተው ተሳነው? ቤቴክ ነው ለቀጣይ የሚካሄደው የሚለው ላይ ሁሉም ባለድርሻ አካላት ውይይት ተደርጎ ህዝቡም ያነሳቸውን ጥያቄዎች አስተዳዳሪዋ የመለሰች ደግሞ የህዝቡን አብሮነት የመቻቻል የማይጎዳው እና ድለተኛና ና የጥቂት ሰዎች ህልም እንደሆነ ነው የተገለጸው። ህብረተሰቡም ይህም በደንብ ነው የሚያብዘው፣ ወጣቱም ይህን ያብዛል። ችግሩን ለመፍታት ከሚደረገው ጥረት ጎን ለጎን የወደሞ ቤተ ክርስቲያናትን መልሶ ለማቋቋም ግብረ ኃይል ተሰይሟል ተብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብድዮስ ሀዋሳም። አመሰግናለሁ ዮናታን ለዘገባው። አሁን ከምሽቱ ሶስት ሰዓት ተኩል ነው ቅጩ ላይ በስቱዲዮአችን ሰዓት አቆጣጠር አዲስ አበባ ላይ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። የሁለተኛው አጋማሽ መደበኛ ፕሮግራሞች ይቀጥላሉ። የመጀመሪያው ቅንብር ወቅታዊ ነው። በሐረር ከተማ ጁገል ሆስፒታል ውስጥ በትናንትናው ዕለት በራስ መኮንን ሐውልት ላይ የደረሰው አደጋ ታስቦበት የተፈጸመ አይደለም ተብሏል። ፖሊስ የድርጊቱን ፈጻሚ በቁጥጥር ሥር አውሎ ምርመራ እያደረገ መሆኑንም ገልጧል። ሐውልቱን ቀድሞ ወደ ነበረበት ለመመለስ የባለሙያዎች ጥናት እንደሚደረግም ተነግሯል። አዲስ ቸኮል ከድሬዳዋ ተጨማሪ አለው። በሐረር ከተማ በተለምዶ ጀጉላ ተብሎ በሚጠራው ሆስፒታል ውስጥ የሚገኘው የራስ መኮንን ሐውልት በትላንትና ሁለት አስራ አንድ ሰዓት አካባቢ ሆስፒታል ውስጥ ገብቶ በነበረ ከባድ የጭነት መኪና ተገጅቶ የመፍረስ አደጋ ደርሶበታል። ሐውልቱ አዲስ አበባ በተለምዶ ሰባ ደረጃ በሚባለው አካባቢ እንደሚገኘው ሌላኛው የራስ መኮንን ሐውልት ከደረት በላይ ነሐስ ሲሆን ስማቸው የተጻፈበት ውቅር ደግሞ ከሲሚንቶና ኮንክሪት የተሰራ ነው። ድርጊቱን የፈጸመው ተጠርጣሪና ተሽከርካሪው በቁጥጥር ስር ውለው ምርመራ እየተደረገ መሆኑን የተናገሩት የክልሉ ፖሊስ ኮሚሽን ሕዝብ ግንኙነት ኃላፊ ኢንስፔክተር ረምዚ ሱልጣን እስካሁን ባለው የምርመራ ደረጃ ድርጊቱ በስህተት የተፈጸመ ነው ብለው እንደሚያምኑ ገልጸዋል። ያየሁት እኔ ፐርሶናሊ እንደ አንድ ባለሙያም ሳየው በግልጽ አክሲደንት ነው። ወቅቱ ደግሞ የነበረው ሁኔታ ሲቹዌሽን ምንድን ነው? ሪፈር የተባለ ታማሚ ነበረ። ቶሎ በቃ ሪፈር ወደተባለበት ቦታ ለመውሰድ በመቻኮል ወደኋላ ቢዩዲ ሲሄድ ነው። ግቢ በጣም ጠባብ ነው። ትንሽ ግቢ ውስጥ ያ ነገር ሆነ። ሀውልቱ ላይ የደረሰው ጉዳት ኢመንት ነው ያሉት ኢንስፔክተር ረምዚ ሀውልቱና ኮንክሪቱ የተገጣጠሙበት ቦታ ከመላቀቁ በስተቀር የመጣመምም ሆነ የጭረት ምልክት የለም ብለዋል ሀውልቱ ቀድሞ ወደ ነበረበት ለመመለስ የሚመለከታቸው ሁሉ የተካተቱበት ኮሚቴ መዋቀሩንም ኢንስፔክተር ረምዚ ጨምረው ተናግረዋል በተለይ ሶሻል ሚዲያ ላይ የሆነ ያለው ነገር ሰው በተሳሳተ መረጃ እንትን እንዳይል ከባለሙያ ውጪ ኮሚቴ ተዋክሮ የህዝብ ህብረተሰቡ ጥያቄ የሚመልስ ማለት የሚደርስበትን ነገር የሚያርፍበትን ቦታ በግልጽ እንትን ለማለት ኮሚቴ ፎርም እየተደረገ ነው ከማህበረሰቡ የተወጣጣ በራሱ። ሁለተኛ ነገር ደግሞ ከዚህ ከጉዳት አድራሹም ክልሉ ባህልና ስፖርትም ጉዳቱ መጠን በማለማዊ ተገምቶ እንደገና ሪሃብሊቴት ለማድረግ ከስተባያጡበት ሁኔታ ነው የምነግርህ፣ ማለት ነው። የአጼ ኃይለ ሥላሴ ሐውልት በአፍሪካ ህብረት ግቢ ውስጥ በተመረቀ በቀናት ልዩነት የአባታቸው የራስ መኮንን ሐውልት መፍረሱ በአንዳንዶች ዘንድ ጥርጣሬ ፈጥሮ በተለይም በማህበራዊ ሚዲያ ልዩ ልዩ አስተያየቶች ሲገለጹ ነበር። ኢንስፔክተር ረምዚ ግን ህዝባችን እንዲህ ያለ ባህል የለውም ይላሉ። የእኛ አካባቢ ሰው ሆነ ብሎ አጥሮ እንደዚህ አይነት ነገር የሚያደን ስት የለም፣ ዝም ብለን አደለም። እውነት ለመናገር እኔ አሁን በአለም ደረጃ የሰላም የሰላምና የመ ስንት እኮ ቤተ ክርስቲያኖች አሉ የማይሰማበት በዚህ ደረጃ አሁን ቤተ ክርስቲያኖችና መስጊዶች በየአካባቢ የምሰማቸው በጣም ጸያፍ የሆኑ ነገሮች የኢትዮጵያዊነት ባህልን ይህ እኮ የአንድ ብሔር ጉዳይ አይደለም፣ ይህ ጉዳይ። ስለዚህ ሀውልት በዛ ደረጃ መውደቅ እንተብሎ ከሆነ የሚያሳፍረው አንደኛ እኔም ነው ማንኛችንም ነው የሚያሳፍረው። ሰው ለይቶ አይደለም የሚያሳፍረው ተብሎ ከሆነ ቤተ ክርስቲያን መካተልም ማፍረስም፣ እኔ አሁን ሊና የሌለው ሰው ካልሆነ በስተቀር እኔ አማኝ ባልሆን እንኳን እኔንም ያሳፍረኛል። ለምን እንደ ሰው እንደ ማህበረሰብ ምን ያህል እንደወረድን ነው የሚያሳየው። ራስ መኮንን የአጼ ኃይለ ስላሴ አባት ሲሆኑ በአጼ ምኒልክ ዘመን እንደ ውጭ ጉዳይ ሚኒስትር ሆነው ያገለግሉ እንደነበር ይታወቃል። ሐውልታቸው የፈረሰበት ጀጉላ ሆስፒታል ሀረርጌ በነበሩበት ዘመን የተሰራ እንደሆነ ይነገርለታል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮን ነኝ ድሬዳዋ አመሰግናለሁ። አዲስ ተከታዩ ዘገባ ከሀረር ወደ አማራ ክልል አገው አዊ ዞን ይወስደናል ጣሊያን ኢትዮጵያን ለቆ ከወጣበት ማግስት ጀምሮ እንደ ተቋቋመ የሚነገርለት የሰባት ቤት አገው የዓለም ፈረሰኞች ማኅበር በየአመቱ የሚያካሂደውን የፈረስ ጉግስ ትርኢት ሰሞኑን በአዊ ብሔረሰብ ዞን እንጂባራ ከተማ አካሂዷል ከ48 ሺህ በላይ አባላት ያሉት ማኅበር ይህንን ትርኢት ሲያካሂድ ዘንድሮ ለ79ኛ ጊዜ ነው። የቅዱስ ጊዮርጊስ ጽዋ ሆኖ በ33 መስራች አባላት የተመሠረተው ይህ ማኅበር ዛሬ የመረዳጃና የአንድነት ተምሳሌት ሆኗል ይላሉ የአማራ ክልል ምክር ቤት አፈ ጉባኤ ወይዘሮ ወርቅ ሰሙ ማሞ። አስቴር ምስጋናው ከእንጅባራ ዘግባለች። በአማራ ክልል የአዊ ብሔረሰብ አስተዳደር ዞን በቀድሞ አጠራሩ የአገው ምድር አውራጃ በመባል ይታወቅ ነበር አገው ምድር ሲታሰብ ደግሞ ለመጀመሪያ ጊዜ በአካባቢው የሰፈሩት ሰባቱ ወንድማማች አገዎች ይነሳሉ እነዚህ ሰባቱ ወንድማማች ናቸው እንግዲህ ወልደው እና ተዋልደው የአገው ህዝቦችን የፈጠሩት የሰባት ቤት አገዎች ቀድሞም ቢሆን በፈረስ የማረስ ልምድ ነበራቸው ኋላም ሀገር በጠላት ስትወረር ለጦርነት ሜዳ አዋሉት። ዛሬ በአዊ ብሔረሰብ ዘንድ ፈረስ የሀብትና የጀግንነት መለኪያ ነው። ፈረስ የአንድነትም ተምሳሌት ነው። ምክንያቱም ሰባ ዘጠኝ ዓመታትን ያስቆጠረው የፈረሰኞችን ማህበር ለመቀላቀል ፈረስ እንደ አንድ መስፈርት ይጠቀሳልና ይላሉ። ለረዥም ጊዜ የማህበሩ አባል የሆኑት አቶ ተሻለ ወርቄ ጥጥቅ ማሟላት ያስፈልጋል። ፈረስ፣ ኮርቻ፣ የተለያዩ ፈረስ እቃዎችን ማሟላት ቅድሚያ በሁለተኛ ደረጃ ደግሞ በማህበሩ ስንገባ በማህበሩ ውስጥ ተንኮል ሌላ ነገር ያሰብን መሆን የለብንም ሌላ ወይም ሰው ገንዘብ የበላ ከሆነ የቀማ ከሆነ የሰረቀበት ከሆነ ወደ ማህበሩ ሲሳብ ማህበሩ ያን ነገር ካላስተካከል አይቀበለው። በአዊ ብሔረሰብ አስተዳደር ዞን በየአመቱ ዘጠኙም ወረዳዎች በየተራ የፈረስ ጉግስ ትርኢት ያካሄዳሉ። የሚካሄደው ደግሞ በሰባት ቤት አገው የዓለም ፈረሰኞች ማህበር አዘጋጅነት ነው። ዘንድሮ ለሰባ ዘጠነኛ ጊዜ የተከበረው በእንጅባራ ከተማ ነው። የሰባት ቤት አገው የፈረሰኞች ማህበር አመሰራረቱ ኢትዮጵያን ከጣሊያን ወረራ ነፃ ማውጣት ጋር ይያያዛል። ማለትም በ1933 ዓ ም ነው ታሪኩ የሚጀምረው ጣሊያን ሀገራችንን በወረራት ጊዜ በ28 ዓመተ ምህረት በዚያ ጊዜ በፈረስ በነጭ ፈረስ እየተዋጋ ነው አገራችንን እኛን ያስነቀለን ያሰደደን ይሉ ነበር ይባላል። ነጮች ሲወጡ ማለት ነው፣ ሲባረሩ። ስለዚህ በዚያ ሰዓት ፈረስ ልክ የአንድነት መግለጫው ያዊ ብሔረሰብ ዞን ብቻ ሳይሆን የኢትዮጵያም ህዝብ በሙሉ የአንድነት መግለጫው ያኔ በ33 መስራች አባላት የተመሰረተው የቅዱስ ጊዮርጊስ ጽዋ ማህበር ዛሬ ከ48000 በላይ አባላትን አቅፎ ይዟል። የማህበሩ አባላት ትላንት በጦር ድል የነሳውን የፈረስ ውለታ ለማስታወስ ያቋቋሙት ቢሆንም ዛሬ ግን ይዘቱን ቀይሮ መረዳጃ ማህበር ሆኗል ይላሉ አቶ ተሻለ ወርቄ። ሰው ሲሞት በፈረስ አጅበን በድኑን ወይም ሬሳውን ወደ ቤተ ክርስቲያን ወስደን በልቅሶ በጣም ጠቀሜታ ነው። ሙሽራ በማጀብ ለምሳሌ ሙሽራው እና ሙሽራይቱ በመኪና የሚሄዱ ከሆነ በመኪናው እና በመኪናው መካከል ሁነን ሆያልነ እናጅባለን። በፈረስ የሚሄዱ ከሆነ ደግሞ ልክ ሙሽራውና ሙሽራይቱ እና ሙሽራውን በጋራ በፈረስ አድርገን እኛ መካከልና መካከል ሁነን መሀል ላይ ሁነን እያጀብነ ሆያልነ ወደሚፈልጉት ቦታ እናደርሳቸዋለን። በየወረዳችን አሁን አንዳንድ ልማቶች ሲሰሩ መንገድ ስራ የተለያዩ ስራዎችን ሲሰሩ በጋራ ተደራጅተን ሆ ብለን ወጠን ስራ ለመስራት ያመቸናል። በማህበሩ ቀን እንነጋገርና፣ ለምሳሌ ጎሪስ ቀን ነው ማህበሩ የምንጠጣው፣ በዚያ ቀን እንነጋገርና ቀጥታ ወደ ልማቱ በዚህ ቀን እንዲህ እንዲህ ያለ ልማት ስላለ ወጠን ይህን እንድናለማ ሚል ከሰሞኑ በእንጅባራ ከተማ የተከበረው የአዊ የፈረስ የባህል ፌስቲቫል የሀገር ውስጥና የውጭ ሀገር ጎብኚዎች የተገኙ ሲሆን በቦታው አፈ ጉባኤ ወይዘሮ ወርቀ ሰሙ ማሞ ተገኝተው ነበር። ፌስቲቫሉ በሀገር አቀፍ ደረጃ አሁን ለሚታየው የፍቅርና የሰላም ተምሳሌት ነው ሲሉ ንግግር አሰምተዋል። በህዝቦች መካከል ሰላም፣ ፍቅር፣ አብሮነት፣ ትዕግስትና ጨዋነት መቻቻልና ወንድማማችነት የሚንጸባረቅበት እንኳን ለኢትዮጵያውያን ለራሳቸው የውጭ ሀገርም የሚስብ የሚታይና የሚዳሰስ ቅርስ ነው። በዕለቱ በርካታ የኪነ ጥበብ ሰዎች የተገኙ ሲሆን ታዋቂው የባህል ሙዚቀኛ አርቲስት ይሁኔ በላይ የሰባት ቤት አገው የዓለም ፈረሰኞች ማህበር የአምባሳደርነት ማዕረግ ሰጥቶታል። ያውና ያውና ይታያል ያውና ያገው ምድር ሀይቁ ዝንግና ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር አመሰግናለሁ። አስቴርን፣ ወደ ተከታዩ ቅንብር እንለፍ። ኢትዮጵያውያን በአሜሪካ ሀበሻ ኪድስ ክለብ አባባሉ እንግሊዝኛ ቢሆንም በአማርኛ ቃላት የታጀበ በመሆኑ ለትርጓሜ አይከብድም። ግፋቢል ኪድስ የሚለውን ይሆናል መተርጎም የሚኖርብን ህፃናት ካልኑ ደግሞ አለቅ ተተረጎመ ማለት ነው። እናም ሀበሻ ሕፃናት ክበብ ይሆናል ማለት ነው። ጥሩ። በዚህ ትርጓሜ ከተስማማን፣ ምንድን ነው ታዲያ ሀበሻ ሕፃናት ክበብ የተቋቋመበት ዓላማ? መቼና በማንስ ተመሠረተ? ታሪኩ ባጭሩ እንዲህ ነው መስፍን ስለሺ የተባሉ የአካባቢያችን ኢትዮጵያዊ ናቸው። የሀበሻ ኪድስ ክለብ መስራች። ሀበሻ ኪድስ ክለብ በሁለት ሺ አስራ ሰባት ነው ይሄ ነገር በውስጥ የነበረው እና የልጆች ነገር ሸክም አለ ይመጣ ሶስት ልጆች አሉኝ። እና ብዙ ጊዜ ትምህርት ቤት ይዣቸው ሲሄድ ቮለንቴር ሳደግ ምን ሳደግ ብዙ ጊዜ ልጆቹ ከሀበሻ ጋር መገናኘት ይፈልጋሉ። ሀበሻ ጋር መጫወት ይፈልጋሉ። እኔም ያው የኢትዮጵያዊነት እንትን ስላለኝ ልጆች ኢትዮጵያዊ ሳይሆኑ እስከ መቼ የሚል ነገር አለኝ። እና በትንሹ ልጆቹን እያገናኘ ማጫወት ጀመርኩኝ። እርስ በርሳቸው እንዲገናኘ ማድረግ ጀመርኩኝ እና አበሻ ኪት ክለብ ብዬ እንደውም ስሙ ከልጆች ጋር ነው ክሬት ያደርግ ነው። ዋናው አላማው ልጆቹ ኢትዮጵያዊ መሆናቸውን እንዲያውቁ፣ ባህላቸውን እንዲያውቁ፣ ማንነታቸውን እንዲያውቁ ማድረግና ማለፍ አለብኝ በሚል ነው ይላሉ፣ ሀበሻ ኪድስ ክለብን ያቋቋሙበትን ምክንያትና አላማ በአስረዱበት ቃለ ምልልስ። ቨርጂኒያ ውስጥ ከሁለት ዓመት በፊት የተቋቋመው ሀበሻ ህጻናት ክበብ ሲመሰረት በአስርና አስራ አምስት ህጻናት ነው ስራ የጀመረው። ስራ ምንድነው ስራው? ነገሩ መጀመሪያ የተጀመረው ስኩተር እና ብስክሌት ማስነዳት ነው። በግሩ ስብርት መገናኘት፣ ስብርት በቃ መለቀቅ አይፈልጉም። በጣም ጥሩ ኮሚኒኬሽን ይጀመር። ወላጆቹን ሲነግራቸው በደስታ ይመጣሉ። እየመጡ እየተጠ እየበዛ እየበዛ መጣ። ወላጁ ልጁ ለመጀመሪያ ጊዜ ስንት ልጆች ወይም ስንት ህጻናት ተሰባሰቡለት? ወደ አርባ ልጆች ነበሩ። ቀላል አይደለም። ከመጀመሪያ ልጆች የማውቃቸው ሰዎች ናቸው። በሰው በሰው ደግሞ መጥተው ምን ልሰራ አስበ ነው ብለው ይጠይቁኛል። ምን ያደርጋሉ ይላሉ። ወይም ልጆቹ ተሰባስበው የሚያደርጉትን ነገር እስኪ ንገሩን። ልጆቹ ተሰባስበው የሚያደርጉት ነገር አንደኛ እርስ በርስ መተዋወቅ፣ እርስ በርሳቸው እንዲተዋወቁ እናደረጋለን። አሁን በጌም አደረግ ነው ከስኩተርና ከባይክ ወተን በጌም አደረግ ልጆቹ እርስ በርስ እንዲተዋወቁ እናደረግና በየእድሜያቸው እንዲጫወጡ እናደረጋቸዋለን። የተለያየ ጌም ወላጆች ክሬት ያደረጉና ያመጣሉ አሳኝ ይደረጋሉ። ኩክ ስናክና፣ ውሃ ምናምን እናመጣለን ቮሊንቴር አርገን። ከዛ በኋላ አብረው ይበላሉ፣ አብረው ይጠጣሉ፣ ይጫወታሉ። ለስንት ሰዓት ያህል? ለሁለት ሰዓት ያህል ከቢስክሌትና ስኩተር ማሽከርከር ወደ ሌላ ሕፃናቱን ወደሚያገናኝ ስራ ተገባ። ትምህርት ስድስት ወላጆች በበጎ ፈቃደኝነት ጀመሩት፣ ሌሎች መምህራንም ተቀላቀሉ። አሁንም በበጎ ፈቃድ እስቲ ቀጥሎ፣ አቶ መስፍን፣ ከቢስክሌት ጨዋታስ በኋላ አማርኛ ትምህርት ቤት ጀመርን። ለአራት ወር ያህል የራሳችን ካሪኩለም ክሬት አርገን፣ በጣም የሚገርሙ እናቶች ወደዚህ ቪዥን መጡ። ከእነሱ ጋር አብረን በመተባበር የአራት ወር ትምህርት ቤት ጀመርን። በጣም ሰክሰስፉል አደረገ። ስኬታማ ሆነ። እሺ፣ ስኬታማ ሆነ። እሺ። እሺ፣ ልጆቹ ስናያቸው፣ እንዴት ነው ብለን እንደውም ኢቫሉዌት አደረግን። ወላጆችን ጠርተን፣ ምንድን ነው እሱ የሰራ ነው ነገር እንዴት ነሱ? ስንላቸው ከአራት ወር በኋላ በጣም በየልጆቻችን ላይ ትልቅ ተጽዕኖ አድርጋችኋል። ልጆቻችን አሜ ኢትዮጵያ ማውራት የማይፈልጉት አማርኛን የሚንቁት አሁን ጎግል እያደረጉ የሚፈልጉት እሱ ነው ማወቅ ስለ ካርቸራቸው እና ስለ ባህላቸው ማወቅ ፈልገዋልና ረኃብ ነው የከተታችባቸው። ወላጆች ደግሞ ቮሎንቴር አርገው አሴስት ያደርጋሉ። በእነሱ ነው የተሰራው ሀበሻ ኪድስ ክለብ። በነገራችን ላይ ሀበሻ ከማለት ኢትዮጵያዊ ህጻናት ክለብ ይባልስ ችግር ነበረው። ማለቴ አበሻ ኢትዮጵያዊነትን ማመልከቱ ላይ አጠያያቂ ነው የሚሉ አንዳንድ ሰዎች አሉ። እና ለምንና እንዴት ተመረጠ አበሻ የሚለውን የመረጥ ነው? መጀመሪያ ኢትዮጵያዊ ካልን ኤርትራ ያናቂ አይከትም። ኤርትራን ስለማይከት እኛ በመገነጣጠል አናምነም አናምንም። ልጆቻችንም እንዲያምኑ አንፈልግም። ኢትዮጵያ ኢትዮጵያ ነች፣ አለቀ በቃ። ልጆቻችንም እንዲማሩ የምንፈልገው ይሄ ነው። ግን ኢትዮጵያ ኢትዮጵያ ነች፣ ኤርትራም ኤርትራ ነች። አይደለም ኤርትራ ነች፣ ኤርትራ ነች። አንድ አንድ አይሆንም ማለት ነው። ለነገሩ አንድ አይሆንም ተገንጥለዋል። አለመለየቱ መልካም ነው፣ ግን ኢትዮጵያ ስንል ኤርትራ ማብራለች ለማለት ያስቸግራል። ልለወት ነው ልክ ነው ልክ ነው ልክ ነው። ስለተገነጠለች ግን እይታችን አሁን ኤርትራውያኖችም ተዋልደናል ኤርትራ ከእኛ ጋር ጓደኞቻችን ናቸው። ልጆቹም ኤርትራውያኖች አሉ። እነሱን ከነጠልም መለያየት ነው የሚሆነውና ለልጆቻችን የምናስተምረው ነገር መልካም አይደለም። ስለዚህ ኢትዮጵያ፣ ኤርትራ በሚል በቃ በዛ ብንሄድ ይሻላል በሚል አበሻ፣ ጠቅላላውን አበሻ የሚለው ስብ ያጠቃልላል። ይህ በሳምንት አንድ ቀን ቅዳሜ ቅዳሜ በሚካሄደው ፕሮግራም እድሜያቸው ከአምስት እስከ አስራ አራት ዓመት የሆኑ ህጻናት በበጋው ወቅት ለአራት ሰዓታት የሚሰባሰቡ ሲሆን በርስ በርስ ትውውቅና ጭውውት እንዲሁም ስለ ኢትዮጵያዊነት ከሚሰጣቸው ትምህርት በተጨማሪ የእግር ኳሱ በተጠናከረ መልኩ እንደሚካሄድ አቶ መስፍን አጫውተውኛል። እግር ኳስ አለ። በጣም በጣም እየተደራጅና በጣም ጥሩ እየሄደ ያለ ነው። ምን ምን ስፖርት አለ? በነሱን ከጀመር እንደው ከእግር ኳስ ሌላ ከእግር ኳስ ሌላ ውጪ ሲሆን ሰመር ሲሆን ፕሌ ግራውንድ ይጫወታሉ። ልጆቹ ይሮጣሉ፣ ገመድ ይዘላሉ ናት ሳከር ደግሞ በየእድሜያቸው የራሳቸው ኮች ሁለት ሁለት ኮች አሰልጣኝ ለ ፕሮፌሽናል አሰልጣኞች አሉ እነሱ ያሰለጥናሉ ኢንዶር ደግሞ ሲሆን ባውንሲ አለ ባውንሲ ልጆቹ የሚዘሉበት ነው ሳከር አለ እግር ኳስ እግር ኳስ አለ ሌላ ደግሞ ለወላጆች ወላጆችን ላይ መስራት የምንፈልገው ነገር ስላለ ወላጆችን ማያያዝ ወላጆችን ማቀራረብ መስራት የምንፈልገው ነገር ስላለ ቫሊቦል ጀምረናል ፓረንት ቫሊቦል ወላጆቹ፣ የቤተሰብ ነው። ይሄ የቤተሰብ ነው። አሁን ከቤተሰብ እንደሚጠበቀው በትክክል ልጆቹን እዛ ቅዳሜ ቅዳሜ ማምጣት ነው ወይስ መጥተው አብረው ይቆያሉ? እስቲ በቤተሰብ እና በህጻናቱ መካከል ያለውን፣ ወላጆች ደግሞ ቮለንቲር ይሆናሉ። በየሳምንቱ በጎ ፈቃድ ይሰራሉ። ምን ምን ልጆቹ እንዳይሩ በየተራ ይደርሳቸዋል። ሌሎቹ ወላጆች ግን ትተው መሄድ አይችሉም። እዛው ከኛ ጋር ሆነው ሌሎቹ ማለት የተወሰኑ ፓርቲዎች ቮለንቲር ያደርጋሉ። ራሳቸውአለ እጃቤታ አለ ቆመው ልጆቹ ወዲያው ዲኒ የእነሱ ሀላፊነት ነው። የተቀሩት ደግሞ ወላጆቹ እንዲጫወቱ ነው የምናደርገው፣ እርስ በርስ እንዲጨዋወቁ ቫሊቦል እናጫወታለን። እርስ በርስ ይጫወታሉ። እንደሱ አይነት ነገር የምናደርገው ውጪ አይጠይቅም። አቶ መስፍን ይጠይቃል? ይጠይቃል። ምን ማንሸፍናለን ማለት ነው። ተማሪዎቹ መቼም ለበጎ ነገር ኢትዮጵያዊነትን ለማሰማር ጠርታችሁ ክፍያ ጠይቁም ብዬ አስባለሁ። አላውቅም ስ ሰመር ላይ ምንም ክፍያ ያለ ክፍያ በተቻለ መጠን ገንዘብ ነገር ውስጥ በተቻለ መጠን ላለመግባት ነው ፕላናችን እና እስከ ሰመር ድረስ ምንም ክፍያ ያለ ክፍያ ነበር ስናገለግል የነበረው ክፍያ የሚጠይቅ ስና ካለ ውሃ አለ እሱ ቮለንቴር ሆኑ ወላጆች ያመጣሉ። አሁን ግን ኢንዶር ሲንገባ ቦታውን መከራየት እና ለቦታው ውጪ ማውጣት አለብን። ስለዚህ ከፓረንት የመጣ ጥያቄ ነው። ልጆቻችን ተለማምደዋል። አሁን ምንድነው የምናረጋቸው? እና አንድ ነገር አርጉዋል። ስለዚህ ኢንዶር ተፈለጎ መደረግ አለበት የሚል ነገር ወሰንን። ኢንዶር ተከራየን። ለዛ ውጪ ደግሞ ወላጆች አዋጥተን ሁላችንም በየልጆቻችን ከፈለን። ያንን ነገር ከበር እያደረገም ቀላል አይደለም። ከራስ ልጅ አልፎ የሌሎች ወገኖች ልጆችን በኢትዮጵያዊነት ማነጽ፣ ባህልና ወግ ማስተማር አለፈ ሲል ደግሞ እንደ ልጅነታቸው የተለያዩ ስፖርት ነቅ ውድድሮችን ማሳተፍ ምሳሌነቱ ቀላል አይደለም። በተለይ በተለይ በመንግስት እየተደጎሙ ላሉና የኢትዮጵያውያን ማህበረሰብ ማዕከሎች ነን ለሚሉ ተቋማት ጆሮ ያለው ይስማ። ወደ ሀበሻ ኪድስ ክለብ እንመለስ። የመስራችው የአቶ መስፍን ጥቅም እዚህ ላይ ምንድን ነው? የአቶ መስፍን ጥቅም ምንም ነገር የለም። ልጆቹን አንድ ሆነው በውስጥ ያለው የዚህ ትውልድ ላይ መስራት የምፈልገው ነገር የሁላችንም ነገር እርስ በርስ ይቅርታ የሚባባል የሚቻቻል የሚዋደድ ህብረት የሚያደርግ ትውልድ ማፍራት ነው። በጦርነት በጥላቻ፣ በመጠፋፋት የማያምን ትውልድ ማየት የእኔ ውጤት ነው። በቃ አት ሊስት አንድ ነገር አድርጉ የምለው እሱ ነው እና በልጆች ላይ አንዳንድ ለውጥ እያየን ነው። አሁን የሚገርም ለውጥ ነው። ለምሳሌ አይደል አሁን ሳከር በጨዋታቸው ወላጆች ሲናገሩ ቤት ውስጥ በጌም በስልክ በሙቪ በተለያየ ነገር ልጆቻችን አእምሯቸው ተይዘው ግራ ገብቶን ነበር ያሉ ነበሩ። ተው ማለት አንችልም። ሊዮግ ወላጆች ስራ ናቸው የሚሆኑት አንዳንዴ። ስለዚህ ከዚህ ነገር እየወጡ ወደ ስፖርት እየገቡ ነው። ይሄ ትልቅ እንትናችን ነው። እና ልጆቹን ማዳን ነው ትልቅና እዚህ ላይ እየሰራን ልጆቹ ደስተኛ ሆነው፣ ሌላው ደግሞ አበሻኪ ክለብ በጣም ስለሚወዱት ልጆቹ ቤት ውስጥ አልሰማ ሲሏቸው፣ ሆምወርክ አልሰራ ሲሉ፣ ጉርምስና ሲመጣ አበሻ ክለብ አትሄድም ሲሏቸው በጣም እየሰሙ ነው። ዲሲፕሊን እንዲያደረጓቸዋል ወደዱት ልጆቹም ማለት ነው። ወለጅ ልጆቹ በጣም ክሬጂ ናቸው። በቃ እስከሚመጣ ድረስ ቅዳሜ ብቻን ወይት ስለዚህ ወላጅ ፓረንትን ፓሪሽ ለማድረግ ሲፈልግ አትሄዱም እዚህ ክለብ ቅዳሜ ታሪክን ባለ ታሪክ ኢትዮጵያውያንን ማስተዋወቅና ማስተማር የኢትዮጵያን ስም ያስጠሩ ባለውለታዎችን ለልጆቹ ማሳወቅ ብዙ ነው ፕሮግራማቸው። በመጪው እሁድ በተለይ የእግር ኳሱ የተጀመረበትን አንደኛ ዓመት ለማስታወስ ነባር የቀድሞ ተጫዋቾች ይገኛሉ፣ ለሕፃናት ሽልማትም ይሰጡልናል፣ ልምዳቸውንም ያካፍሉልናል ብለዋል አቶ መስፍን። ለዛሬ አመሰግናለሁ። በዓሉ ላይ የሚቀርብ ሌላ ነገር ከሌለ በዚሁ እናጠቃል። እግዚአብሔር ይስጥልኝ ተመስፍን። በዓላችን ላይ የኢትዮጵያ ብሔራዊ ቡድን ተጫዋቾች የነበሩት እንደ እንግዳ ጋብዘናል ሽልማቱን እንዲሰጡልን ይመጣሉ። እነ ሙሉቤታ ወልደየት፣ እነ ሰለሞን ሉቼ፣ እነ ካሳ እነሱ እነሱን ጋብዘናል። የጋበዝንበት ምክንያት ብዙዎቻችን እኛም አናውቃቸውም፣ ግን እኛ ስናከብራቸው ነው ልጆቻችን የሚያከብሯቸው፣ እኛ እውቅና ስንሰጣቸው ነው ልጆቻችን የሚያውቋቸው። እና ልጆቻችን እንዲያውቋቸው እንፈልጋለን። በኢትዮጵያ ውስጥ የሰሩ ትልቅ ታሪክ ያላቸው ጥሩ ነገር ያላቸው ሰዎች ኢትዮጵያን ያስጠሩ በጣም እንጂ በስፖርቱ አሁን የጠሯቸው ሰዎች ትልልቅ ስፖርተኞች ናቸው እና ጥሩ ነው። በጣም ዜር ይስጥልኝ ተመስፍን። አመሰግናለሁ። ቀጣዩ ቅንብርም አሜሪካውያንን አካቶ ግን ከኢትዮጵያውያን ጋር ያቆየናል እና ኢትዮ አሜሪካን የንግድ ምክር ቤት ይላል ርዕሱ። በሜሪላንድ መንግሥት የተመዘገበ ኢትዮ አሜሪካን የንግድ ምክር ቤት የፊታችን እሁድ በጠራው ጉባኤ ሥራውን በይፋ እንደሚጀምር አስታውቋል። ጥንስሱ ከተጣለ ዐሥር ወራትን ያስቆጠረው ይህ የንግድ ምክር ቤት የተቋቋመው ዋሽንግተን ዲሲ አካባቢ ባሉ ዐሥራ አምስት የተለያዩ ንግዶች ባለቤቶች ነው። መሪዎቹ ከምክር ቤቱ ማስመረቂያና ሥራ ማስጀመሪያ ዕለት በኋላ በአዲስና ዘላቂ የአመራር አካልና መሪዎች እስኪተኩ ድረስ የማቋቋሚያውን ዝግጅትና የማስተባበሩን ሥራ እያካሄደ ያለው በጊዜያዊ ቦርድ መሆኑን አስተባባሪዎቹ ነግረውኛል። ሁለቱን አወያይቻለሁ። ሰላማ ተፈራ ይባላለው በሲልቨር ስትኝ አካባቢ የሬስቶራንት ባለቤት ነኝ። ስሙ ሸገር ስትኝ ካፌ ይባላል። እንዲሁም ደግሞ በዚህ በኢትዮ አሜሪካን ቻምበር ኦፍ ኮሜርስ ውስጥ የጊዜያዊ ቦርድ አባል ሆኜ በሂሳብ ያዥነት ያገለገልኛለ አመሰግናለሁ። ወይዘሮ ሰላማዊት አቶ አወቀ እሺ፣ አመሰግናለሁ ሰለሞን፣ እድሉን ስለሰጣችሁን ቪኦኤ በአጠቃላይ እናመሰግናለን። ስሜ ያወቀ ስምወርቅ እባላለሁ የምኖረው እዚሁ ሜሪላንድ ሲልቨር ስፕሪንግ ከተማ ውስጥ ነው። አይቢኤም ለተባለ ኮርፖሬሽን የኢንፎርሜሽን ቴክኖሎጂ ባለሙያ ሆኜ ይሰራለሁ። ሁለት የተለያዩ ቢዝነሶች አሉኝ። አንደኛው ኮምፓስ ማይክሮሲስተምስ የሚባል የኮምፒውተር ስልጠና የሚሰጥ ትምህርት ቤት አለኝ እዚሁ ሜሪላንድ ውስጥ። ሌላ ደግሞ ጃንጥላ ኮርፖሬሽን የሚባል እንደዚሁ ተመሳሳይ ሌላ ትምህርታዊ ዝግጅቶች የሚያዘጋጅ ቢዝነስ አለኝ። ከጓደኞቼ ጋር ሁነን የምንሰራው የንግድ ምክር ቤቱ ጊዜያዊ ቦርድ ፕሬዝዳንትና ና መስራች አባል ሁኜ ነው በአሁኑ ሰዓት እያገለገልኩ የሚገኘው። የንግድ ምክር ቤቱን ለማቋቋም ከፈለጉባቸው ሁለት አላማዎች አንዱ በአካባቢው ኢትዮጵያውያንና ኢትዮ አሜሪካውያን ነጋዴዎች ያሉባቸውን የጋራ ችግሮች መፍታት መሆኑን ይናገራሉ አቶ አወቀ ያብራራሉ። እንደ ንግድ ማህበረሰብ ሁላችንም የምንጋራቸው የሚያጋጥሙን የተለያዩ ተግዳሮቶች አሉብን። ከጊዜ ወደ ጊዜ እነዚህን ተግዳሮቶች በአንድ ላይ በመሰባሰብ አንዱ ከአንዱ ልምድ በመቅሰም አንዱ ከአንዱ በመማር እንድንፈታቸው ችግሮቻችንን በመፍታት ደግሞ ለበለጠ ስራ እንድንነሳሳ በጋራ እንድንቆም ለማድረግ ነው። ሁለተኛው አላማችን ችግሮችን ባይኖሩም እንኳን ሁሉም የንግድ ድርጅቶች የበለጠ ውጤታማና ትርፋማ ሆነው የሚያድጉበትን የሚስፋፉበትን መንገድ ለመቀ የስ፣ ጭምር ነው። ምክንያቱም እንደምንመለከተው እዚህ የአሜሪካን ሀገር የተከፈተ አንድ ድርጅት ከሁለት ከሶስት አመት በኋላ ብንመለከተው አርባ ሀምሳ ቅርንጫፎችን ፈጥሮ የበለጠ ሰፊ ሆኖ እንመለከተዋለን። ይህንን ነገር ግን በኢትዮጵያውያን ቢዝነሶች ላይ ስንመጣ አናየውም። ምናልባት እንደውም በመጀመሪያ አካባቢ ጥሩ ትርፋማ የነበረ አንድ የንግድ ድርጅት በቆይታው የበለጠ እየቀዘቀዘ እና በመጨረሻም እየተቸገረ አንዳንዶቹም ሲዘጉ የምንመለከትበት ሁኔታ ነው ያለው ያለው ከዚህ አንጻር በዲሲ በሜሪላንድ በቨርጂኒያ አካባቢ እንኳን ብንቆጥር ከአምስት መቶ ያላነሱ የኢትዮጵያውያን እና በኢትዮ አሜሪካውያን የተመሰረቱ የንግድ ድርጅቶች ይገኛሉ። ግን የብዛታችንን ያክል ውጤታማ ሆነን ስንበዛ አንታይም። ስታርባክስ የተባለ አንድ ካምፓኒ አለ። ለምሳሌ የቡና መሸጫ ድርጅት ነው። ቡና ሻይ ነው የሚሸጠው። በአሁኑ ሰዓት ወደ ሀያ ስምንት ሺህ ቅርንጫፎች አሉት በዓለም ዙሪያ። የእኛ ቢዝነሶች ግን በእንደዚህ አይነት አቅጣጫ ስንጓዝና ስንስፋፋ አንታይ ሰላም የምንደውም እያነስ የበለጠ እየተዳከምን ስለምንሄድ የንግድ ምክር ቤቱ እገዛ ለማድረግ ይህንን ነገር ችግሮችን አስወግዶ የበለጠ እንድንስፋፋ እንድናደግ፣ እንድንበለጸግ ለቤተሰቦቻችን፣ ለሀገራችን የምንጠቅም ቢዝነስ ኢንስቲቱሽን እንድንሆን ነው የሚጥረው። በዚህ ላይ የምጨምረው ነገር በንግዱ ማህበረሰብ አሁን ነጋዴ ሆን ይሄንን ቻምበር ኦፍ ኮሜርስ ስንከፍት በሰዎች ላይ ጥያቄ ሊፈጥር የሚችል ነገር ይኖራል። አሁን ለምሳሌ ምንድን ነው በዚህ ቻምበር ኦፍ ኮሜርስ ማገኘው ቤኔፊት ብሎ የሚጠይቅ ትልቁ ነገር አንድነታችን ነው። ቀጥሎ ደግሞ ጥንካሬያችን በገቨርንመንት በኩል ያለውን ነገር ተሰሚነት የመኖር ሀይል ይኖራል። ቀጥሎ ደግሞ ባለንበት አካባቢ የምንከፍላቸው የቤት ኪራዮች፣ ብዙ ወጪዎች አሉ እና እነሱን ነገሮች ሁላ እንዴት የራሳችን ፎቅ ቢኖረን፣ ራሳችን ተባብረን የራሳችን ባንክ ቢኖረን፣ የራሳችን የንግድ ማዕከል ቢኖረን፣ እኛ ተጠቃሚዎች ነው የምንሆነው። እና ይሄንን ብዙ የንግድ አባላት የዚህ ቻምበር ኦፍ ኮሚሽ መስረት ትልቅ ጥቅም እንዳለው እንዲረዳው ብዙ ጊዜ ሰው የሚጠይቀው ትልቅ ነገር አለ እና ምንድን ነው እዚህ አባል በመሆኔ ምንም አገኘው ነገር አለ የሚለውን ነገር ትምህርት እየወሰደ ብዙ ነገሮችን ጥቅም የሚጠቀምበትን ከመንግስት ጋር ያለውን ነገር ኮኔክሽኑም በኢትዮጵያ በኩል ያሉት ለማስመጣት አስመጭና ላኪም ሆኖም ለመስራት ኢምፖርት ያሉትን ነገሮች በዚህ በንግድ ምክር ቤቱ ብዙ አይነት ኢንፎርሜሽን የምናቀብልበት መንገድ ስለሆነ የቻምበር ኮሚሽን ተጠቃሚነቱን እንዲያውቀው ነው። ኢትዮ አሜሪካን ንግድ ምክር ቤት ጠቃሚ እሆናለሁ ከሚልባቸው መንገዶች አንዳንዶቹ ነባር ነጋዴዎችን ብቻ የሚመለከቱ አይደሉም። ንግድ ለመጀመር ያስባሉ። ወይዘሮ ሰላማዊ ተፈራ ሀሳባቸውን ያጋሩናል። አዳዲስ ለሚከፍቱ ቢዝነሶች እንዴት ኢንፎርሜሽን መስጠት እንደምንችል በምን በኩል ስራውን ለመጀመር ቢፈልጉ ከየት ተነስተው ወዴት እንደሚሄዱ ፈቃዶች እንዴት እንደሚያገኙ እና እንደዚህ አይነት ወርክሾፖችንም በማዘጋጀት እነሱን ለማሰልጠን አንደኛውም አላማ እንደሰነት ነገር ስለሆነ ለማማከርም ማለት ነው። ለማማከር ለማማከር ደረጃ እንደገና ደግሞ የሂሳብ ስራዎችን ከአካውንታቶች ጋር ኔትወርክ በመጠር ሴልስ ታክሳቸውን፣ የተለያዩ ታክሶችን ሰርቪስ ለመስጠት ብዙ የማያውቁ ቢዝነስ ውስጥ ቢኖሩ ብዙ የማያውቁት ብዙ ነገሮች አሉ እና በዛ ህይወት ውስጥ ያላለፉትን ሰዎች እንዴት አድርገን ረስተን እውቅናውን ለመስጠት ነው እና ትምህርት እንደ ኤዱኬሽን ነገር ለመፍጠር ነው። በቻምበሩ ስር ማለት ነው እና አዳዲስ ቢዝነሶችን ወደ ቢዝነስ ዓለም ውስጥ እንዲመጡ ያሉትን ቢዝነሶች ደግሞ በደንብ ተንሰራፍተው የደከሙትን እንዴት አድርገን አጠናክረን አንድ ችግር ቢፈጠር እንዴት አድርገን በህብረት ሆነን እንሰራለን። ድር ቢያብር አንበሳ ያስር እንደሚባለው ያው እኛም በአንድ ሆነን ዶክተር አብይ ተደመሩ ባለው መሰረት እኛም ቢዝነሶች ተደምረን አንድ ሆነን ከአሜሪካ አልፈን ሀገራችንን ለመጠም የምንሄድበትን መንገድ ነው። ምት የንግድ ምክር ቤቱ መስራቾች ባለፉት አስር ወራት ውስጥ የምስረታ ሂደቱን የማጠናከር ምርምሮችን የማካሄድ የመተዳደሪያ ደንቡን የመቅረጽ ማኅበሩን በህጋዊነት የማስመዝገብ ስራዎችን እያከናወኑ መቆየታቸውን መሪዎቹ ተናግረዋል። በአሁኑ ሰዓት ያለነው የማህበሩ አባላት አስራ አምስታችንም የተለያዩ ቢዝነሶች ያሉን የንግድ ተቋማትን የምናገለግል ሆነን፣ ነገር ግን በጊዜያዊ ቦርድ አባልነት የምንተዳደር ነን። ዋናው የማህበሩ ቋሚ ኮሚቴ ወይም ቋሚ ቦርድ ጠቅላላ ጉባኤ በማድረግ የሚመረጥና በአባላት በሙሉ ተሳትፎ የሚደረግ ይሆናል ማለት ነው እኛ አንተክቶ ተክቶ ከዛ በኋላ ያወጣናቸውን እቅዶች ተመልክቶ በሚስማማባቸው መንገድ ነገሮችን ወደ ስራ የሚተገብረው ቋሚ ኮሚቴ ይመጣል ማለት ነው። የፊታችን እሁድ በዚህ ሀገር አቆጣጠር ፌብርዋሪ አስራ ሰባት ትሪ ፒኤም ላይ ጠቅላላ ስብሰባ አስር ከቀኑ ዘጠኝ ሰዓት ላይ ማለት ነው። አመሰግናለሁ። አዎ የዛን ቀን በሚደረግ ትልቅ ስብሰባ ላይ ዓላማውን እንዴት እንደተመሰረተ ለማን እንደተመሰረተ እና መተዳደሪያ ደንባችንን ካስተዋወቅን በኋላ በሚኖሩ ወደፊት ሌላ በሚኖር ስብሰባ ላይ ተሰባስበን ቋሚ የቦርድ አባላትን እንመርጣለን። በዛ መንገድ ነው ስራውን ልናስኬድ የምናስበው። አስራ አምስት ንግዶች ናችሁ ማለት ነው አሁን በይፋ የመሰረታችሁት ይሄንን እና እየመራችሁትም ያላችሁት። እየመራን ያለ ነው እኛ ነን። በእርግጥ አንድ ሁለት ሌሎች ስብሰባዎች አድርገን ነበረ። እስከ ሃምሳ የሚደርሱ የሌሎች ንግድ ተቋማት ባለቤቶች የተገ የሚገኙበት ስብሰባ አድርገን ነው። እኛ አስራ አምስታችን የተመረጥ ነው በዛ ስብሰባ መሰረት። አሁን ግን የበለጠ ሰፊ አድርገ ነው በዚህ በእኛ ባለንበት አካባቢም ብቻ ሳይሆን የተመሰረት ነው ሜሪላንድ ይሁን እንጂ በመላው ዩናይትድ ስቴትስ ባሉ ስቴቶች ሁሉ የሚገኙ በኢትዮጵያውያንና ኢትዮ አሜሪካውያን የተመሰረቱ የንግድ ማዕከላት ሁሉ አባላት እንዲሆኑ ነው የምንፈልገው። የንግድ ማዕከላት ሲሉ ንግዶችና አገልግሎቶች ማለት ሆኑ። ትክክል ነው፣ አመሰግናለሁ ለማስተካከያው። ምክንያቱም ኢትዮ አሜሪካን ቼምበር ኦፍ ኮሜርስ ሲባል ኮሜርስ የሚለው የእንግሊዝኛው ቃል በትክክል ንግድ ተብሎ ሊተረጎም ይችላል። አገልግሎቶችንም ይጨምራል። ሚዲያዎችን ይጨምራል ሕክምና ተቋማትን ይጨምራል። ሪል ስቴቶችን ይጨምራል። ኢንሹራንስ፣ ታክስ፣ ፀጉር ቤቶችን፣ ታክሲ የሚሰሩ ባለሙያዎች ሁሉንም ሰዎች በንግድ ሙያ ላይ ወይም በአገልግሎት ሰጭነት ላይ የተሰማሩትን ሁሉ የሚያጠቃልል ነው እንጂ በመሸጥና በመለወጥ ላይ ያሉ ተቋማትን ብቻ የሚመለከት አይደለም። ክቡራትና ክቡራን አድማጮች የዚህ ዘገባ ሁለተኛ ክፍል በነገው ምሽት ይቀጥላል። ዛሬ የካቲት 6 ፌብርዋሪ 13 የዓለም ሬዲዮ ቀን ነው። ነገ ዝርዝር ያለ ዘገባ ይዘን እንመልሳለን። ለዛሬ ዝግጅታችን በዚህ ተጠናቀቀ። የእኛ ቀን ነው። እንኳን ደረሳለናደሩ አድማጮቻችን። ኛ ፕሮግራም ይቀጥላል።